በሶማሌ ክልል በንጹሐን ዜጎች ላይ እየተፈጸመ ያለውን ጥቃት ለማስቆም የፌዴራል መንግስቱ መግባት አስፈላጊ መሆኑን በቤተ ክርስቲያን ተጠልለው የሚገኙ ነዋሪዎች ተናግረዋል። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በሰጡት መግለጫም ተመሳሳይ ጥሪ አቅርበዋል። በጥቃቱ ሰባት አብያተ ክርስቲያናት መቃጠላቸውንም ገልጸዋል። አስራ አምስት ሰዎች መገደላቸውን ቤተ ክርስቲያኗ አስታውቃለች። ጥቃቱን ሸሽተው በቤተ ክርስቲያን የተጠለሉ የከተማዋ ነዋሪዎችም የሚላስ የሚቀመስ በሌለበት ሁኔታ ውስጥ መሆናቸውን ገልጸዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። የመከላከያ ሰራዊት ዛሬ ጅጅጋ መድረሱን የሰሙ በከተማዋ ቅዱስ ሚካኤል ቤተ ክርስቲያን የተጠለሉ ነዋሪዎች ያንጸባረቁት የደስታ ስሜት የነበረውን ሁኔታ የተፈጠረውን የደህንነት ስጋት ያመላከተ ነው። የከተማዋ ነዋሪ የሆነች አንዲት ወጣት በስልክ በማነጋገር ላይ በነበርኩበት ከቀኑ አስር ሰዓት አካባቢ ነው መከላከያ ሰራዊቱ መግባቱ የተሰማው። ዛሬ ብቻ ሶስት ሰዎች በጥይት ተመትተው መሞታቸውን በመግለጽ ነበር ወጣቷ ቃለ ምልልሱን የጀመረችው። አንደኛው የሚተርፍ አይደለም እያሉ ነው። አንደኛው ግንባሩ ላይ፣ አንደኛው ደረቱ ላይ ነው የመቱት። የሞቱት ራሱ ማለት ነው። እዛው የነበረ ሰው ነው። እኛው ሰፈር ነው የተመቱት። አንቺ እዛው አካባቢ ነበርሽ ሲሆን ራሱ የእኛ ራሱ ሁለት ክፍል ቤት ተቃጥሎብናል። ይኸው እልል እየተባለ ነው የሚሰማ። ከሆነ አሁን መከላከያ ገባ፣ አሁን በአሁኑ ሰዓት ማለት ነው። አሁን ገና መከላከያ ሰራዊቱ ገባ። አሁን ገና ገባ። አዎ፣ ቅዳሜ የተጀመረ ግርግር ነው ግን እስካሁን ድረስ አልነበረም። አሁን በአሁኑ ደቂቃ መከላከያ ገብቶ፣ ያው ህዝቡ፣ ሚካኤል ያለው ህዝብ እልል እያለ እየዘመረ እያመሰገነ ነው ፈጣሪ። እስቲ ጠጋ በይና፣ ድንገት እልልታው ከገባ በስልክሽ ለመቅረጽ እንድችል ብዬ ነው እየተጠጋሹ እንግዲህ የመከላከያ ሰራዊት አሁን አስር ሰዓት አካባቢ እንደገባ ነው እየነገርሽኝ ያለሽው። እዚህ እየተነጋገርን ባለንበት ሰዓት ምን ያህል ይሆናል ቁጥሩ? እዛ አካባቢ አሁን የምታያቸው ምን የታጠቁ ናቸው የገቡት መከላከያዎች? የገቡት አሁን የምታያቸው ከተማዎች አላየናቸውም። እስካሁን ወደዚህ አልተጠጉም። ገና ዋና አስፋልት አካባቢ ናቸው። ሰው እንዴት ሰማ መግባቱን ታዲያ መከላከያ ሰራዊቱ? በየቦታው ህዝብ ተሰራጭቷል እንዳለ ቤተክርስቲያኑን ከበው ስላሉ ህዝቡ ወደዛ ስለሆነ ያው በኢንፎርሜሽን ደረጃ ነው። እስካሁን ድረስ ወደኛ ውስጥ አልመጡም። ስለዚህ ከተማ ውስጥ መግባታቸውን ግን ሰምታቸዋል። አዎ ከተማ ውስጥ ቢፕፕ እያረጉ ነው የገቡት። ሲገቡም አንድ ሁለት ሶስት ጥይቶች ተተኩሰዋል። እነሱ ናቸው የተኮሱት መግባታቸውን ለማሳወቅ። ባለፉት ሁለት ቀናት በሶማሌ ክልል የተከሰተው ብጥብጥ ያልተጠበቀና ለበርካቶች ዱብዳ የሆነ ድንገተኛ ሁኔታ ነው። በከተማዋ በንግድ ስራ ላይ የተሰማሩ የአይን ማኝ ይህንን ሆነው የሚያብራሩት ሰላም ሊኖር የነበረውን ሰላም ሰላሙን ኑሮ ያኔ ሊናጋ የቻለው በምንድን ነው? እስቲ በአሁን ሰላሳ አርባ አመት የተቀመጠ ህዝብ ነው ከሶማሌ ጋርና ሶማሌና ወንድማማች ሆኖ የተቀመጠው ከሶማሌ ግጭት ከህዝብ ጋር መገጫጭት የመጣው ወንድሞቻችን ጋር ልንኖር የምንችልበት ሰዎች ላይ ለምንድን ነው ይህን ያህል ችግር የተፈጠረው? ይህን ያህል ችግር ነገር የፈጠውን ሚስጥሩን መጥቶ ግልጹ ሊናገር ህብረተሰቡ በአሁን ሰዓት ላይ ቤቱ ተዘርፏል። መኖሪያ አጥቷል። ኩባያ የጠጣው የለም። ስለዚህ መንግስት ፈጥኖ መንግስት ፈጥኖ ወደ ነበረበት ህዝቡ ይመለስልን። ስለዚህ የክልሉ ችግርን ከሆነ የክልሉን ችግር ይፍታ። እብረተሰቡ አሁን አደጋ ላይ ነው ያለው። አደጋ ላይ ካለ በጣም ችግር ነው፣ የማንወጣበት ችግር ላይ ነው። ቤተክርስቲያን ማለት ደግሞ በህይወት ላይና ቤቱ ተቃጠለ፣ ንብረት ተቃጠለ፣ ቤተክርስቲያን ተቃጠለ። ከዚህ በኋላ ላይ ምንም ነገር የለም። ስለዚህ የጅጅጋ ህዝብ እስካሁን ድረስ ተቻችሎ ሊኖር የሚችል ህዝብ ነው። ይሄ ችግር ያመጡበትን ሚስጥሩን ይወቁነን፣ ይንገሩን፣ ያሳውቁነን። በሽተኞች አሉ፣ ስኳር በሽተኞች አሉ፣ የአገር በሽተኛ አለ። አባቶቻችን ሙተዋል፣ ሬሳቸው አልወጣም። አባቶቻችን ገናውን ሬሳቸውም አልተቀበረም። ይሄ ሁሉ ምንድን ነው? የጅጅጋ ከተማ ነዋሪዎች ለአሜሪካ ድምፅ እንዳስረዱት ቅዳሜ ጠዋት አገር ሰላም ብለው በተለመደ ተግባር ተሰማርተው ነበር። ድንገት ግን ጥቃት ተከፈተብን ይላሉ ቤት ንብረታቸው መዘረፉን ድርጅቶች መቃጠላቸውን በርካቶችም ሕይወታቸውን ለማትረፍ መሸሻቸውን አመልክተዋል ብዙ ሺዎች በከተማዋ በሚገኘው የቅዱስ ሚካኤል ቤተ ክርስቲያን ተጠልለው እንደሚገኙም ገልጸዋል የዚህ በጥበጥና ጥቃት ሚስጥር እንዲጣራ የሚጠይቁት የአይንማኝ ማብራሪያቸውን ይቀጥላሉ። እድሜ ልካችን 2829 ዓመት ነው የቀረብ ነው። አንድም አይነት ኮሽታ፣ ምንም አይነት ኮሽታ የለብንም። እንደዚህ ያለ ችግርም የለብንም። አሁን አራት ሰዓት የተፈጠረው ግን በምንም ምክንያት እንደሆነ አናቀው። ድንገተኛ ዱብ እዳን፣ ምንም ነገር የምናቀው ነገር የለም። ምግብ ሰው ምግብ እየበላ ጦት ያለበት ላይ አራት ሰዓት ላይ የተጀመረው ነገር ላይ የህዝቡ ቁጭሎ ጀበና ቁጭሎ ምግብ እየበላ ምን እያለ ነው ጦርነት የተነሳው። ከየት እንደመጣም አይታወቅም ከየት እንደተረጋጋ ስለዚህ፣ እኛ ትልቁ ችግር ነው የተነሳው። ምን ምን ተከሰተ? በቃ ልክ ከ44 ላይ ምን መሆን ጀመረ? መጀመሪያ ላይ ነገር ይገርም አብድሌን አብድሌን ይውረድልን እያሉ ጀመሩ። ሶማሌዎች ራሳቸው ሶማሌዎች ራሳቸው እንደ ሰልፍ አይነት ነገር እንደ ሰልፍ አደረገ። ከዛ በኋላ ላይ መጀመሪያ ሲጀምሩ እነሱ ይውረድልን እያሉ ደጋፊው ለብቻ፣ ደጋፊው ማን እንደሆነ አይታወቅም። መጨረሻ ላይ መልኩን ለወጠና መጨረሻ ላይ የአካባቢ ደጋፊው ለብቻ ማለት ፕሬዝዳንት የክልሉ ፕሬዝዳንት ደጋፊዎች በአንድ በኩል፣ የክልሉን ፕሬዝዳንት የሚቃወሙ በሌላ በኩል መሰለፍ ጀመሩ፣ አደባባይ ወጡ። አዎ። ከዛ ከአደባባይ ከወጡ በኋላ ህዝቡን እንዳለ መኪናውን እየተቀበሉ፣ ከሾፌሮች ላይ ሸቀጥ እየተቀበሉ፣ ህዝቡን ወጣቱን ካሰማሩ በኋላ ዘረፋ ጀመሩ። ዘረፋ ከጀመሩ በኋላ እንደገና በየቤቱ ሆቴል እየተሰበረ መደብር እየተከፈተ እየተጫነ ገንዘብ ካዝና እየተሰበረ ማንም እንደሚሆን አይታወቅም። ህዝቡ እንደገና በድብቅ እያለ አሁን እንዳለ ህዝቡ ከዛ በኋላ ላይ የሚበላው የሚጠጣውም ህዝብ የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ድርጊቱን አውግዛለች፣ የመንግስትንም ጣልቃ ገብነት ጠይቃለች። ጉዳዩን አስመልክተው መግለጫ የሰጡት የቤተክርስቲያኗ ፓትርያርክ ብፁዕ ቅዱስ አቡነ ማቲያስ የደረሰውን ጉዳትም አብራርተዋል። በሶማሌ ክልል ሰባት አብያተ ክርስቲያናት ተቃጥለዋል። ካህናት ተገድለዋል። ንብረት ተዘርፈዋል። ዛሬ በመላ ሀገራችን ከመሃል ኢትዮጵያ እስከ ጠረፍ ዳርቻ ባሉት ክልሎችና የመስተዳድር ዞኖች ሰላም፣ ፍቅር፣ አንድነት፣ መከባበርና መቻቻል እየተደማመጡና እየተናበቡ መስራት በበለጠ እንዲዳብርና እንዲሰፍን የአመራር መርህ በስፋትና በጥልቀት እየተሰጠ ባለበት በአሁኑ ወቅት ለሚተላለፈው መመሪያና የሰላም መልእክት ትኩረት ባለመስጠት የሀገርና የወገን ፍቅር ስሜት የተለየው የጭካኔ ስራን መስራት ከኢትዮጵያውያን ዜጎች የሚጠበቅ ተግባር ሆኖ አላገኘ ነውም። የሚመለከታቸው ሁሉ አስፈላጊውን መፍትሄ እንዲፈልጉም ፓትርያርኩ ጥሪ አቅርበዋል። በኢትዮጵያ ሶማሌ ክልል በጅጅጋ በጎዴ ከተማና በሌሎችም ከተሞች በደረሰው አሰቃቂ ግድያና ዘረፋ ምክንያት በየመጠለያው በረሃብ በጽምና፣ በርዛት ለሚሰቃዩ ካህናትና ምዕመናን መንግሥት ተፋጥኖ እንዲደርስላቸውና የነፍስ አድን ስራ እንዲሰራ በአጽንኦት እናሳስባለን። ለሞቱት ወገኖቻችንም በመላ ገዳማትና አድባራት ጸሎተ ፍትሐት እንዲደረግ በችግሩ ዙሪያ የሚገኙ የክልልና የዞን መስተዳድር አካላትም የገላጋይ ያለህ የሚል ሮሮ እስኪሰማ ድረስ ሳይጠብቁ በሕገ መንግሥቱ የተቀመጠውን ድንጋጌ በማክበርና በማስከበር ከመንግሥትና ከሕዝብ የተረከቡትን ኃላፊነት በብቃት እንዲወጡ በቤተ ክርስቲያናችን ስም አደራ እያል ይህን መልእክት እናስተላልፋለን። እስካሁን ብቻ 15 ሰዎች መገደላቸውን የገለጹት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የገዳማትና የኢትዮ ሶማሌ ሀገረሰብ ከሊቀ ጳጳስ አባ ማቴዎስ በበኩላቸው በመጠለያዎች ያሉትም ችግር ውስጥ መሆናቸውን አብራርተዋል። አሁን በዛ አካባቢ ያሉ የቤተ ክርስቲያን አማኞቻችን ቤትም የላቸውም። የሚያሳዝነው ተመልሰው የሚገቡበት ቤት የለም። አሁን ቤተ ክርስቲያን ነው ያሉት። እንዳለ እየተመረጠ እየተፈለገ ነው የደቀቀው ተመልሶ አሁን እዚህ ቦታ እንቀመጣለን የሚሉበትም ቤት የለም። በዚህ መልክ ነው ያሉት። አሁን አጠቃላይ ቤተ ክርስቲያን ነው ያሉት፣ ተሰብስበው የቆሰሉ አሉ። ሐኪም ቤት ያሉ ሰውነታቸው የተጎዳ በጣም እግራቸው የተመታለ በጣም የተጎዱ አሉ። ሆስፒታል ያሉ አሉ። እንግዲህ የሞቱትን አሁን ትላንትና ቀብረዋቸዋል። የተጎዱት አሁን በሆስፒታል አሉ። የሞቱ ሰዎች ከአስራ አምስት በላይ ይሆናሉ። የተቃጠለው ቤተ ክርስቲያን አስር ይሆናል። ንብረት እንዳለ በዚህ በኪዳነ ምሕረት ዙሪያ ቤቶች ነበሩ፣ መጋዘኖች ነበሩ፣ የአብነት ትምህርት ቤት ነበረ፣ እሱ እንዳለ ወደመ። አሁን እዚ አካባቢ ምድረ በዳ ነው የሆነው። ከቀይ መስቀልም ሆነ ከሌሎች ሰብዓዊ ድርጅቶች የተደረገላቸው ድጋፍ እንደሌለ በቅዱስ ሚካኤል ቤተ ክርስቲያን ተጠልለው የሚገኙ ዜጎች አመልክተዋል። እኔ ብታምነኝም ባታምነኝም ስለአልትና ቁርስ የበላውነ ሀገር ሰላም ነው ብዬ ማለት ነው እስካሁን ግን አለው። ሚካኤልም ቀጥታል። ሚካኤልን እየጠበቅን ነው። የኢትዮጵያ የመከላከያ ሚኒስቴር ቀደም ሲል ባወጣው መግለጫ በክልሉ የተፈጠረውን ብጥብጥ በዝምታ እንደማይመለከት አስታውቋል። ሕገ መንግስታዊ ስርዓቱን ጠብቆ አስፈላጊውን እርምጃ እንደሚወስድ ነበር ያሳሰበው። የሶማሌ ክልል መንግስት ግን እስካሁን በጉዳዩ ላይ ያሰራጨው መግለጫ የለም። የአሜሪካ ድምፅ የክልሉን መንግስት ቃል አቀባይ ለማነጋገር ያደረገው ጥረትም እስካሁን አልተሳካም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ